Boyz ኢትዮጵያ ባለፉት ጥቂት ሳምንታት በኮቪድ-19 የሚያዙ ሰዎች ቁጥር በአስደንጋጭ ሁኔታ እየጨመረ መሆኑንና በበሽታው ምክንያት ወደ ጽኑ ህሙማን ክፍል የሚገቡና ሕይወታቸውን የሚያጡ ሰዎች ቁጥርም በከፍተኛ ሁኔታ መጨመሩን የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት አስታውቋል። ከዚህ ጋር ተያይዞ በሀገሪቱ ውስጥ የጽኑ ህሙማን አልጋ ኦክሲጅንና ሰው ሰራሽ የመተንፈሻ መርጃ መሳሪያዎች እጥረት የተከሰተ ሲሆን የቫይረሱ ተጠቂዎች ሕክምና ለማግኘት መቸገራቸውን የአሜሪካ ድምጽ ያነ ሲነጋገራቸው የታማሚ ቤተሰቦች አስታውቀዋል በዚህ ጉዳይ የተለያዩ ሰዎችንና ሆስፒታሎችን ያነጋገረችው ስመኝሽ ቆየ ናት ዝርዝሩን ታቀርበዋለች መክሊት ምን ተስኖት በሞጆ የሚኖሩ እናቷን ለቀናት እረፍት ለነሳቸው ህመም የተሻለ ህክምና እንዲያገኙ ወደ አዲስ አበባ ብታመጣቸውም ምክንያቱ ግን ሊታወቅ አልቻለም። ይታከሙበት የነበረው ዋሽንግተን ሆስፒታል የአልጋና የኦክስጅን እጥረት ስላጋጠመውም ለተሻለ እርዳታ ወደ ካዲስኮ ይመራቸዋል። መክሊትና ቤተሰቦቿ በካዲስኮም የገጠማቸው ተመሳሳይ ነው። ሆስፒታሉ ኦክስጅንና የጽኑ ህሙማን አልጋ በሚፈልጉ ህሙማን ተጨናንቋል። በድንገተኛ ለተለያዩ ህክምና ለሚመጡ ሰዎችም ቦታ የላቸውም። የመክሊት እናት ተኝተው የሚታከሙበት አልጋም ሆነ ለመተንፈስ የሚረዳቸው ኦክሲጅን አልነበረም። መክሊት በዚህ መሀል እናቴ በጣም እየደከመች ሄደች ትላለች። በጣም እንደክማ ነበረ። መተንፈስም ተቸግራ ነበር። እንዲሁም ቅድም እንዳነሳሁልሽ የነቃዣት የኮንፊውዝድ መሆን ነገር ነበራት እና ከአዲስኮ እንደደረስን ጋር ማግኘት አልቻለም። ኦክስጅንም አልነበራቸውም። ሶ ኢሚዲትሊ ወደ ኮሪያ እንድንሄድ ሪከመንድ አደረጉም። ሶ ወደ ኮሪያ ሆስፒታል ይዘናት ሄደች። ኮሪያ ሆስፒታልም የተለየ ሁኔታ አልገጠማቸውም። እዛም አልጋ የለም፣ ኦክስጅንም የለም። ኢመርጀንሲ እንኳን አስገብተናት ልትተኛ አልቻለችም። እንግዲህ እሱኛው ሶስተኛ ሆስፒታላችን ነበር ምንም አይነት ሰርቪስ ያላገኘንበት። ከዛ የመጨረሻ አማራጭ እነሱም ስደስታ ያደረጉ በደንገረር ሆስፒታል እንድንወስዳት ነበረ እነሱም አልጋም እንደሌላቸው ኦክሲጅንም እንደሌላቸው ነገሩን እና በጣም አስቸጋሪና ከባድ ጊዜ ነበር። በጣም ትንፋሻ ይቆራረጥና ለመተንፈስ ትቸገር ነበር የኦክሲጅን ሌብላ በጣም ቀንሶ ስለነበር በጣም ተጨንቀን ነበር። በእናታቸው ከፍተኛ መዳከም የተደናገጠው የመክሌት ቤተሰብ በተለያዩ ሆስፒታሎች ለእናታቸው እርዳታ ለማግኘት ብዙ ከለፉ በኋላ በመጨረሻ ሚኒሊክ ሆስፒታል ኦክስጅን ማግኘት እንደቻሉ መክሌት ትናገራለች። አልጋ በርግጥ አላገኘችም፣ ግን ኦክስጅን ማግኘት ቻለች። ሰ ቅዳሜ ማታም በነትዘንሲገብታ ትሬቸት ላይ አድርገዋት ኦክሲጅን ማግኘት ቻለች። ሌሎችም ተጨማሪ ህክምና ዎች ተደረጉላት እና ቅዳሜ ከሌሊቱ ስድስት ሰዓት ኮቪድ ፎርት እንደሆነች አወቅን። ሆስፒታል የራሱ የማገገሚያ ወደ ባልደራስ አካባቢ እዚያ ሙሉ ነበር እና አልጋ ለማግኘት ኦክሲጅን ለማግኘት በጣም በጣም በጣም ችግር ነበር። መክሊትና ቤተሰቧ ባለፈው ሳምንት ያሳለፈው ውጣ ውረድ ከጥቂት ሳምንታት ወዲህ በከፍተኛ ሁኔታ ስርጭቱን በጨመረው የኮቪድ አስራ ዘጠኝ ስርጭት ምክንያት በርካታ ኢትዮጵያውያን እያሳለፉት ያለው ችግር ነው። ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት የተገኘው መረጃ እንደሚያመለክተው በኢትዮጵያ በኮቪድ አስራ ዘጠኝ የሚጠቃው ሰው ቁጥር በሀያ ከመቶ ጨምሯል። ይህ ማለት ምርመራ ከተደረገላቸው ከሶስት ሰዎች አንዱ በኮቪድ አስራ ዘጠኝ መያዙ መሆናቸውን ያሳያል ሲልም አስጠንቅቋል። በዚህ ሳቢያ ሆስፒታሎች የሕክምና ክትትል ለሚያስፈልጋቸው ጽኑ ህሙማን መርጃ የሚያገለግሉ የመታከሚያ አልጋዎች የሰው ሰራሽ መተንፈሻ መርጃ ወይም ቬንትሌተር እና ኦክሲጅን እጥረት አጋጥሟቸዋል። ከነዚህ መሀል ኮቪድ-19 ወደ ኢትዮጵያ ከገባ ጊዜ አንስቶ ለጽኑ ህሙማን አገልግሎት ሲሰጥ የቆየው ቅዱስ ጳውሎስ ሆስፒታል አንዱ ነው። በየዕለቱ በሆስፒታሉ በጽኑ ህሙማን መርጃ ውስጥ ከሚታከሙ ሰዎች እጥፍ የሚሆኑ አገልግሎቱን ለማግኘት እየተጠባበቁ መሆናቸውን በሆስፒታሉ የድንገተኛና ጽኑ ህሙማን ትምህርት ክፍል ተባባሪ ፕሮፌሰር እና ሐኪም የሆኑት ዶክተር መንበኡ ሱልጣን ነግረውናል። የጽኑ ህሙማን ክፍላችን አሁን ላይ በጣም ሙሉ ከመሆኑ ብቻ ሳይሆን ያለን አስራ አራት አልጋ ነው የጽኑ ህሙማን የሌላውን አልጋ ዘጠኝ እና አስራ አራቱም አልጋ ሁሌ ሙሉ ብቻ መሆኑ ሳይሆን አስራ አራት ሰው የሚጠብቅ ሁሌ የሚኖርበት ሁኔታ አለ ማለት ሁሌ አልጋ ይገኛል ወይ ሰው ለኮ ይገኛል ወይ ብሎ የሚጠብቅበት ሁኔታ ነው ያለው እና አሁን ያለው ጽኑ ህሙማን ፍላጎት ከኮቪድ ጋር ተያይዞ በጣም ከፍተኛ ነው በእውነቱ በቅዱስ ጳውሎስ ሆስፒታል ተጨማሪ ለጽኑ ህሙማን የሚሆኑ አልጋዎችን ለመጨመር እና አገልግሎቱን ለማስፋት እየታሰበ ቢሆንም ከዛ ጎን ለጎን የሚያስፈልጉ የህክምና ግብአቶችን ማግኘት ግን አስቸጋሪ እንደሚሆን ዶክተር መንበኡ ይገልጻሉ ሁለት ነገር ነው ያጋጠመው አንዱ ጽኑ ህሙማን ክፍል ፍላጎት በጣም ከመጨመሩ የተነሳ ማስፋት ይኖርብናል ማለት ነው ማስፋት ሲያስፈልግ ደግሞ ተጨማሪ እቃዎች ይፈልጋል በተለይ የማሽን መካኒካል ቬንትሌተሩ፣ ሌሎች ማሽኖች ብዙ ያስፈልጋል ማለት ነው። በዛው ልክ ደግሞ የነበረውን እንኳን ለማስቀጠል የሚያስፈልጉ በቀን ተቀን የምንጠቀማቸው ኮንሱመብሎች፣ ኦክሲጅኖች ያስፈልጋሉ አሁን ኦክሲጅን፣ አዲስ ለሚያስፈልገው ተጨማሪ የአይቲዩ ፍላጎት ማስፋፋት እንኳን ቢቀር የነበረውን እንኳን በደንብ ለማስቀጠል የኦክሲጅን እጥረቶች ያሉ ኦክሲጅን ለማስፋፋት ግን ደግሞ ኮቪድ እየተስፋፋ ባለበት ፍጥነት ኦክሲጅን ማሟላት እየተቻለ አይመስልም። የኮቪድ-19 ታማሚዎች በግል ሆስፒታሎች ህክምናውን ለማግኘት በሚያደርጉት ጥረት እስከ አንድ ነጥብ አምስት ሚሊዮን ብር እንደሚያስወጣ በርካቶች ነግረውናል። አዲስ አበባ ውስጥ በፈረንሳይ ለጋሴውን አካባቢ ነዋሪ የሆነው አዲስ አጋ ወንድሙ በኮቪድ-19 መያዙን ካረጋገጠ በኋላ በግል ለማሳከብ ሞክሮ ነበር። በግል በጣም ከኛ አቅም በላይ ነው። ለአንድ ግለሰብ የሚጠየቀው መጀመሪያ እስከ 300 ሺህ ብር ታስይዣለሽ በኋላ እያለ እያለ ይቀጥላል። እኛ ደግሞ በዛ አቅም ደረጃ በጣም በአንድ የምታመጪው ነገር አይደለም፣ ብሩን ማለት ነው ያው። አዲስ ወንድሙ በጳውሎስ ሆስፒታል ክትትል ቢደረግለትም ነፍሱ ግን ሊተርፍ እንዳልቻለ ይናገራል። በእኛ ቤት የደረሰው በሌላ ቤት እንዳይደርስ ከፍተኛ ጥንቃቄ ያስፈልጋል ሲልም ይመክራል። ዶክተር መንቡ እንደሚሉት ይህ ከቁጥጥር ውጭ እየሆነ የመጣው የኮቪድ-19 ስርጭትና በህክምና ተቋማት ላይ እያሳደረ ያለው ጫና ለሌሎች በሽታዎች የሚሰጡ ህክምናዎች ላይም ተጽዕኖ እያሳደረ ነው። ጥናቶች ገና ባይጠኑም የህክምና ባለሙያዎች ላይም የአካልና የመንፈስ መዳከም እያመጣ እንደሆነም ያሰምሩበታል። የኦክሲጂን ፍላጎት ለአይሲዩ ብቻ ኮቪድ ብቻ ሳይሆን ለኦፕሬሽን ክፍልም ለሌሎች ክፍሎችም ብዙ ስለሚያስፈልግ ኦክሲጅን ኦክሲጅንም ብቻ አይደለም፣ ሌሎች ኮንሲመብሎች መድኃኒቶች፣ እንደዚህ ፍላጎቱና የአይሲዩ ኮስቱ ቀላል አይደለም። እና እነዚህም ማስቀጠልም ብዙ ዲፊካልቲ እየሆነ እንደሆነ ያስታውቃል። ኖርማሊ ኮቪድን ማከም ጽኑ ህሙማን ክፍል መስራት በጣም ስትረስ ያለው ነገር ነው። ይሄ እንዳለ ሆኖ ደግሞ ተጨማሪ ስትረስ ማለት ምን ማለት ነው? የሚፈልግን ሰው አገልግሎት መስጠት ሳትሽ ስትቀሪ ለምሳሌ ማሽን ፈልጎ ሰው ሳያገኝ ስታይ፣ ኦክሲጅን ፈልጎ ወይም ደግሞ ሰዎች እያቀምሽ እያለ ኦክሲጅን እጥረት ያጋጥምሽ፣ ዲያሊሲስ እየፈለገ ዲያሊሲስ ማድረግ ሲቀር፣ ወይም ደግሞ የትኛውን ታካሚ ቀድሜ ዲያሊሲስ ለየትኛው ታካሚ ኦክሲጅን ል- ለየትኛው ታካሚ ማሽን ል- የሚለው ስጥረት እራሱ ቀላል አይደለም። ባለሙያው ላይ የሚኖረው ስትረት ኢትዮጵያ ውስጥ ያለው የኮሮና ቫይረስ ስርጭት አሳሳቢ ደረጃ ላይ ደርሷል። የጤና ጥበቃ ሚኒስትር ዕለታዊ መረጃ እንደሚያሳየውም በአሁኑ ሰዓት ከሰባት መቶ ሀምሳ ሁለት በላይ ግለሰቦች በኮቪድ አስራ ዘጠኝ ተይዘው ጽኑ ህሙማን ክፍል ውስጥ ይገኛሉ። በመሆኑም ህብረተሰቡ ማስክ በማድረግ እጆችን በየጊዜው በመታጠብና ርቀትን በመጠበቅ ራሳቸውንና ቤተሰባቸውን እንዲጠብቁ ሁሉም ይመክራሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ garfield virginia